አባላቶቻችን እና ደጋፊዎቻችን ለእንግልት እስራትና ለተለያዩ ስደት ተዳርገዋል ሲሉ የድርጅቱ ልቀ መንበር አቶ መርቀኒያ ዙቤር ዛሬ ለዲደብሊው ተናግሯል። እንደ ኃላፊው ገለጻ በአምስት ወረዳዎች ውስጥ ተከፍቶ የነበሩ የድርጅቱ ቅርንጫፍ ጽህፈት ቤቶችን በመንግስት ጫና ተዘግቶብናል ዜሉ አመልክቷል። በአሳ ዞን ስር በሚገኙ ሁሉም ወረዳዎች ላይ ጽህፈት ቤቶቻችን ስንከፍት የክልሉ ገዢ ፓርቲ እና መንግስታቸው ቢሮዎቻችን በኃይል እንዲዘጉና ከውስጣቸው የነበሩ ንብረቶችም እስካሁን ድረስ የት እንደደረሱ የማይታወቅ ሁኔታ፣ ቢሮዎቻችን ተዘግቶ አባሎቻችን ላይ የኃይል እርምጃ ተወስዶባቸው ግማሹ ከሚሱ እስር ቤት የገቡ አሉ። ግማሾቹ ደግሞ በደረሰባቸው ወይ ውጥረት የተነሳ ከአካባቢውም ለቆ ይሄዱም አሉ። በጉዳዩ ላይ ያነጋገርናቸው የቤጉዴፓ ማዕከላዊ ጽህፈት ቤት ተወካይ አቶ መለስ ሰንበታ በበኩላቸው ድርጅቱ በሰላማዊ መንገድ እንዲታገል ወደ አገር ቤት በመንግስት ጥሪ መግባቱን በመግለጽ በክልሉ ውስጥ በፖለቲካ አመለካከቱ የታሰረ መሆን የተሰደደ ማንም አካል የለም ሲሉ ገልጸዋል። ነገር ግን ግለሰቦች ህግን ሲተላለፉ የክልሉ መንግስት ህግን የማስከበር ስራ ይሰራል ሲሉም ተናግረዋል። ይህንን ስለሆነ የሚታሰርበት አሰራርም የለም። ነገር ግን ማንኛውም አካል ከአሰራር ውጭ በሚሰራበት ሰዓት ተጠያቂ ሊሆን ይችላል። ነገር ግን በድርጅት ስም ይታሰራል የሚለው ተቀባይነት የሌለው ነው። የለምም፣ እስከምናውቀው ምንም አይነት የታሰረም ሆነ የተበደለ አካል የለም። እንደውም በዛ በተቃራኒው ቀርበው እንዲሰሩ የተለያዩ መድረኮች የተፈጠረላቸው የጋራ ውይይቶች እየተካሄዱ ያለበት ሁኔታ ነው ያለው። ነገር ግን ከህግ በላይ የሆነና ህገ መንግስቱን የሚጥስ አካል ካለ ማንኛውም ድርጅት ላይ ቢሆን ተጠያቂ ይሆናል የሚለውን በድርጅት ስም ስም ግን ተጠያቂ ወይም ደግሞ የተያዘ ወይም የተገለለ አካል የለም እስካሁን ባለው ሁኔታ። ለዲደብሊው ዘገባ ነጋሳ ደሳለኝ አሶሳ።